ማህደረ ዜና። ዩናይትድ ስቴትስ መራሹ ዓለም አቀፍ ጦር አፍጋኒስታን ከዘመተ ዘንድሮ አሥራ ስድስተኛ ዓመቱን ያዘ። ዘንድሮም እንደያኔው አሜሪካ አዲስ ልዩ ግዙፍና አቻ የሌለው ቦምቧን ሳይቀር አፍጋኒስታን ላይ ታዘንባለች። አዲሱ ፕሬዝደንቷም በጦራቸው ውጊያ ገድል ይኮራሉ፣ ለጀግና ወታደሮቻቸው ኒሻን ያጠልቃሉ፣ ይሸልማሉ። ድል ግን የለም። ፕሬዚደንት አሽረፍ ጋኒ በበኩላቸው የወታደሮቻቸውን አስከሬን ይቆጥራሉ። አፍጋን ያልቃል። ሌላ ዓመት፣ ሌላ እልቂት። የማያባራ ጦርነት እንዴት ላፍታ አብረን እንጠይቅ። ዩናይትድ ስቴትስ የመጀመሪያውና ሁለተኛው የዓለም ጦርነት በሚባለው ጦርነት ግንባር ቀደም ተዋጊ ነበረች። በኮሪያዎች ጦርነት ደቡብ ኮሪያን ደግፋም እነ ኢትዮጵያን አስከትላ ተዋግታለች። ቪየትናም ተዋግታለች። ኢራቅን ካንዴም ሁለቴ ወራለች። ሊቢያን ወግታለች። ሶሪያን እየወጋች ነው። እንደ አፍጋኒስታን ግን ረጅም ጊዜ የፈጀባት ጦርነት የለም 15 ዓመት ከመንፈቅ። ፕሬዚደንት ዶናልድ ትራምፕ ግን የአሜሪካ ጦር አፍጋኒስታን ውስጥ ተገቢ ውጊያና ጥቃት አሁን ነው የጀመረው ባይ ናቸው። ካለፉት ስምንት ሳምንታት የተደረጉትን ካለፉት ስምንት ዓመታት ጋር ብታወዳድሩት ብዙ ልዩነት ታያላችሁ። ጦር ውስጥ በጣም ጠንካራ መሪዎች አሉን። ጠንካራ ጦር አለን፣ እንኮራባቸዋለን። ይህ ደግሞ በጣም የተሳካ ተልኮ ነበር። ትራምፕ የተሳካ ያሉት ተልኮም ጦራቸው ደቡባዊ ናንጋርተር አቺን የተባለውን የአፍጋኒስታን ተራራማ አካባቢን በግዙፍ ቦምብ መደብደቡን ነበረ። ቦምቡ የኒውክሌር አረር ከሌላቸው ቦምቦች ሁሉም እጅግ ትልቁ ነው። 9,800 ኪሎ ግራም ይመዝናል። ከዚህ ውስጥ 9,164ቱ ኪሎ ግራም ፈንጂ ነው። ከ9 ሜትር በላይ ይረዝማል። ይህ ግዙፍ ቦምብ የዛሬ 12 ቀን ሐሙስ አመሻሽ ላይ ከአየር እየተምዘገዘገ ተራራማውን ቀበሌ ያጋየው። ያዩ እንደሚሉት አካባቢው የውጭው ወደ ውስጥ፣ የውስጡ ወደ ውጭ ጺም ተገለባበጠ። ትናንት ማታ ከምሽቱ አንድ ሰዓት አካባቢ እያነገር ተወረወረ። ለግማሽ ሰዓት ያክል አካባቢው በእሳት ነደደ። ቦምቡ በወደቀበት ስፍራ ሰላማዊ ሰዎች አይኖሩም። አካባቢው ተራራማ ነው። ምሽጉ ሶቪየቶች እዚህ ከነበሩበት ጊዜ ጀምሮ ነበረ። ይሁንና ምሽጉ ካለበት ጉብታ ግርጌ መንደሮች አሉ። አይሲስ ስለሚከለክል ወደ አካባቢው መጠጋት አንችልም። የአይሲስን ሸማቂዎች ቁጥር በተመለከተ የማውቀው ነገር የለም። ግን ከ40 እስከ 90 የሚደርሱ የአይሲስ አባላት በአካባቢው መሽገዋል የሚባል ወሬ ሰምቻለሁ። አካባቢው በጥቃቱ ሙሉ በሙሉ ተገለባብቷል። የአካባቢው ነዋሪ ማሊክ ዩኑስ የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ቡሽ መስከረም 20 2001፣ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ ጦራቸውን አፍጋኒስታን ሲያዘምቱ የኒውዮርክና የዋሽንግተን ከተሞችን ያጠቁ አሸባሪዎችና ደጋፊዎቻቸውን ለመበቀል ብለው ነበረ። የዘመቻው ኢላማ ዩናይትድ ስቴትስን በማሸበር የተጠረጠሩትን የአልቃይዳ አሸባሪዎችና የታሊባን ደጋፊዎቻቸውን መበቀል ስለነበረም አብዛኛው ዓለም ደግፎት ጦሩን አዝምቶም ነበር። በ2009 ቡሽን የተኩት ፕሬዚደንት ባራክ ኦባማ በ2012 እንዳስታወቁት እስከዚያ ጊዜ ድረስ በተደረገው ውጊያ አብዛኞቹ የአልቃይዳ አመራር አባላት መደምሰሳቸውንና ታሊባን መዳከሙን አስታውቀው ነበረ። ኦባማ ከባግራም አፍጋኒስታን አየር ኃይል ጦር ሰፈር ሆነው ያኔ እንዳሉት አጠቃላው ድል የተቃረበ መስሎም ነበረ ስ ታ ታሊባን ባለፉት ሶስት ዓመታት ሁኔታው ተለዋውጧል። የታሊባንን ጥንካሬ ሰብረናል። ጠንካራ የአፍጋኒስታን ጸጥታ ኃይል ገንብተናል። ከአልቃይዳ 30 መሪዎች መካከል ሃያዎቹን ደምስሰን የቡድኑን አመራር አጥፍተናል። ከአንድ ዓመት በፊት ደግሞ እዚህ አፍጋኒስታን ከሚገኘው የጦር ሰፈር የዘመቱ ወታደሮቻችን ኦሳማ ቢንላደንን ገለዋል። አልቃይዳን ለማሸነፍና ዳግም እንዳያንሰራራ ለማስወገድ የነደፍኩት ዓላማ ግቡን ከሚመታበት ደረጃ አላበሉም። አልቃይዳም ተደምስሷል። ታሊባን ግን ያኔም አሁንም እንዳለ ነው። ኦባማን የተኩት የዶናልድ ትራምፕ እቅድ በግልጽ አይታወቅም ግን አላማቸው አልቃይዳን ማጥፋት አይመስልም። ምናልባት ታሊባንንም እንደ አስጊ ቡድን ያዩት አይመስልም። አልቃይዳን የተካውን ራሱን እስላማዊ መንግሥት አይሲስ፣ በእንግሊዝኛ ምህጻሩ የሚለውን ቡድን ማጥፋት እንጂ። ትራምፕ የሚያዙት የአሜሪካ ምርጥ ጦር የአይሲስ አባላት የሚላቸውን ሸማቂዎች ለመውጋት ግን የተለመደው ጦር መሳሪያ አልበቃውም። አፍጋኒስታን የሰፈረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጦር አዛዥ ጀኔራል ጆን ኒኮልሰን እንዳሉት ጦራቸው አሸባሪው ቡድን የመሸገበትን ስፍራ ለመያዝ ካለፈው መጋቢት መጀመሪያ ጀምሮ ያደረገው ውጊያ ሁሉም አልተሳካለትም። እናም የቦምቦች ሁሉ እናት ያለውን ልዩ ቦምብ ፈለገ፣ አወረደውም። ከመጋቢት መጀመሪያ ጀምሮ በደቡባዊ ናንጋር ሃር ግዛት ተደጋጋሚ የጥቃት ዘመቻ ከፍተን ነበር። ይሁንና በአካባቢው በተቀበሩ ፈንጂዎችና ምሽጎች ምክንያት ለመጀመሪያ ጊዜ ከፍተኛ እንቅፋት ገጥሞናል። ስለዚህ እንቅፋቱን ለመቀነስና የደቡባዊ ናንጋር ሃር ጥቃታችንን ለመቀጠል በአሁኑ ወቅት ይህ ተገቢው መሳሪያ ነው። ቦምቡን በተገቢው ኢላማ ላይ የምንጥልበት ተገቢው ታክቲካዊ ጊዜም። በተገቢው ጊዜም በተገቢው ኢላማ ላይ የወረደው ተገቢ ቦምብ ሰላሳ ስድስት የአይሲስ ሸማቂዎች መግደሉ ተገምቷል። የሞተ የቆሰለውን የአካባቢውን ሰላማዊ ነዋሪ ግን የቆጠረው የለም። እስካሁን አውዳሚውን የአቶሚክ ቦምብ ሰው ባለበት ስፍራ ያፈነዳች ብቸኛዋ ሀገር የዓለም ብቸኛዋ ልዕለ ኃያል ሀገር ናት ዩናይትድ ስቴትስ ኦፍ አሜሪካ። በአቶሚክ ቦምብ በመመታት ደግሞ ሄሮሺማና ናጋሳኪ ጃፓን የመጀመሪያዎቹ ናቸው። ነሐሴም 945 የኒኩሌር አረር የሌለው ግዙፍ ቦምብ በመጣልም ዩናይትድ ስቴትስ እንደገና የመጀመሪያዋ ሆናለች። በግዙፉ ቦምብ በመመታት ደግሞ አፍጋኒስታን አንደኛ ሆነች። የአሜሪካው ጀኔራል ተገቢውን ቦምብ በተገቢው ኢላማ ላይ ለመጣል ታክቲክ ሲነድፉ፣ የታሊባን ሸማቂ ቡድን መሪዎችም ተገቢ ያሉትን ከባድ ዱላ በተገቢው ኢላማቸው ላይ ለማሳረፍ ስልት ሳይቀምሮ አልቀሩም። ጥቃቱ ማዛር ሸሪፍ ላይ ያነጣጥረ ነበረ። የስልታዊቱ ሀገር ስልታዊና ሶስተኛ ትልቅ ከተማ ናት። ማዛር ሸሪፍ ከረጅም ጊዜ ጀምሮም ታህሪዶች፣ ሳፋሪዶች፣ ሳማኒዶች፣ ጋዛናቫዶች፣ ጉሪዶች ቲሞሪዶች፣ ቡኻራዎች ሲመቻቸው አብረው ሳይመቻቸው አንዳቸው ሌላቸውን እያስገበሩ ሰፍረውባታል። ባለፉት 15 ዓመት ከመንፈቅ ደግሞ የአሜሪካ የተባባሪዎቿ መንግስታትና የአፍጋኒስታን መንግስት ጦር መናኸሪያ ሆናለች። ባለፈው አርብ ከትላልቆቹ የአፍጋኒስታን መንግስት ጦር ሰፈሮች አንዱን የታሊባን ቦምብ አጋየባት። ያዩ እንዳሉት የጦሩ አባላት ለጁማ ሶላት እንደታደሙ አካላቸው ላይ ቦምብ ያገለደሙ በቅጡ የታጠቁና የአፍጋኒስታን ጦር መለያ ወይም ዩኒፎርም የለበሱ ሸማቂዎች ከጦር ሰፈሩም ሰተት ብለው ገቡ። ሰፈሩም ሰባት የፍተሻ ኬላዎች አሉት። ታጣቂዎቹን ግን አንድም ስፍራም አንድም ሰው ሶላቱ አበቃም። ወዲያው አካባቢው በፍንዳታና ተኩስ ይታበጥ ያዘ። የጁማ ሶላታችንን እንዳበቃን የአፍጋኒስታን ብሔራዊ ጦር ዩኒፎርም የለበሱ ታጣቂዎች ተኩስ ከፈቱብን። የሀገሪቱ ጠላቶች ናቸው። አላውቅም፣ ብቻ መኪኖቻቸውን እንዲያስገቡ ግቢው ውስጥ ያለ ሰው ሳይረዳቸው አልቀረም። ዋናው በር ከታለፈ በኋላ ሰባትና ስምንት የሚሆኑ የፍተሻ ኬላዎች አሉ። ከውስጥ ተባባሪ ባይኖራቸው ኖሮ ይህን ሁሉ የፍተሻ ስፍራ አልፈው መስጊዱ ጋር መድረስ ባልቻሉ ነበር። ከቁስለኞቹ ወታደሮች አንዱ በፍታ በተጠናቀቀው ጥቃት አንድ መቶ አርባ የአፍጋኒስታን ወታደሮች ተገደሉ፣ በብዙ መቶ የሚቆጠሩ ቆሰሉ። ፕሬዚደንት አሽራፍ ጋኒ አስከሬን ቆጠራ፣ ቀበራ፣ ቁስለኛ ጥየቀው ቀለል ሲልላቸው ዛሬ መከላከያ ሚኒስትራቸውንና የጦር ኃይል ጠቅላይ ታማጆር ሹማቸውን ሽረዋል። የፕሬዝደንቱ ቢሮ እንዳስታወቀው መከላከያ ሚኒስትር አብዱላ ሀቢብ እና ጠቅላይ ታማጆር ሹም ጄኔራል ቀዳም ሻህ ሻሂም ከስልጣን የተወገዱት የማዘር ኢሸሪፉን ጦር ሰፈር ጥቃት አስቀድመው ባለመከላከላቸው ነው። አሜሪካኖች ያሰለጠኑና ያስታጠቁት የአፍጋኒስታን ወታደር ማዛር ኢሸሪፍ ጦር ሰፈሩ ውስጥ በቦምብ ጥይት ሲቆላ የአሜሪካው ፕሬዝደንት በአፍጋኒስታኑ ጦርነት አንድ እግሩ ላጣ አሜሪካዊ ወታደር ኒሻን ይሸልሙ ነበር። ጥንታዊቱ ተራራማይቱ ሀገር ግሪኮች፣ ፋርሶች፣ ቱርኮች፣ ሞንጎሎች፣ አረቦች፣ ህንዶች፣ ብሪታንያዎች፣ ሶቪየት ህብረቶች ገድለው አጋድለው ገዝተው ተሸንፈውባታል። አሜሪካኖች መግደል ማጋደል ከጀመሩባት እነሆ 15 ዓመት ከመንፈቃቸው። እስካሁን ከ3530 በላይ የአሜሪካና የተከታዮቹ ሀገራት ወታደር ተገሎባታል። 140 ሺህ አፍጋናዊ አልቆባታል። ቀጥሏለም። እስከ መቼ? ነጋሽ መሐመድ ነኝ። ቸር ያሰማን።